ቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፍሩ ገባበሉ። ታክሲ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ አብራኝ ጋቢና ላይ ተሳፍራለች። ሰላም፣ እንደምናመሻችሁ በምሽቱ ዝግጅታችን በኢትዮጵያ የኦሮሚያ ክልል እየተከናወኑ ያሉ ተቃውሞዎችን ተከትሎ የኢትዮጵያ መከላከያ ሚኒስቴር በአስቸኳይ ጊዜ እዙ እየተሰሩ ያሉ የጸጥታ ማስከበር ስራዎችን በዛሬው ዕለት ለጋዜጠኞች አብራርተዋል። የጸጥታ አካላትም ጭምር ወደ መተናኮስ እነሱ ላይ በተለያየ አግባብ ለምሳሌ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርውረዋል። አንዳንድ ቦታ ላይ በዱላ፣ በገጀራ፣ በጩቤ በተለያየ መልክ የታገዙ የጸጥታ አካላት ላይ ጥቃት ለመፈጸም ጥረት አድርገዋል። በነገራችን ላይ በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ወይም ደግሞ የጉዳት ላይ ተዳርገዋል። የአስቸኳይ ጊዜ እዙን የሚመሩት የመከላከያ ሚኒስትር አቶ ሲራጅ ፈጌሳ የተናገሩት ነው። በምዕራብ ኦሮሚያ የሚንቀሳቀሱ የወጣት ቡድኖች ቄሮ፣ በአካባቢው ያለውን ሁኔታ ደግሞ እንዲህ ያስረዳሉ። በጣም እንትን ነበረ የግብራም ሻክቱ ልጆቹን መምታት መቅረብ ቤት ገብቶ ምናምን ከቤት ውስጥ ያውጡ ህፃን ሳይቀር ወጣ ሳይቀር እና ተባት ምናምን አውጥቶ የደረፉ ነበሩ። ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች በዚህ ሳምንት የሚጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ጉዟቸው በዲሞክራሲያዊ አስተዳደር ግንባታ የጸጥታ ትብብርና የምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ። The United States sees a bright future in Africa. We have an opportunity to be part of Africa's journey to a stable, prosperous. United States ya Africa bruh yode fitas fighta ya tal nyam yatra gachina leswo chablesa gnam metamet a agur guzo ሬክስ ቴለርሰን የተናገሩት ነው። በትናንትናው ዕለት ሌላኛው ዘገባችን ለነገሩ በድረገጽ ላያችሁት ማብራራት አያስፈልግም። የቀድሞዋን ቀዳማዊ እመቤት ሚሸል ኦባማን ስዕል በተመስጦ ስትመለከት የነበረች አንዲት አዳጊ ህፃን የብዙዎችን ቀልብ ስባለች፣ የኦባማ ቤተሰቦችንም ጭምር ታሪኩን ይዘናል። ከሁሉም በላይ ግን በዚህ ጉዞ ከኔ በፊት የነበሩትን ይህን አሁን እኔ የቆምኩበትን ታላቅ ተቋም መሰረቱን የገነቡትን ላመሰግን እወዳለሁ። ምክንያቱም እናንተም እንደምትገምቱት ከእኔ ቤተሰብ ውስጥ እንደዚህ የተሰቀለ ምስል ይቅርና ምስል የሚባል የተሳለለ ሰው እስከማውቀው ድረስ የለም። ሁሉንም ከዝግጅቶቻችን ታገኙታላችሁ። ካፒና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም ሶሪያ ውስጥ የሚፋለሙ ተቃዋሚ ፓርቲዎች በሙሉ አገር አቀፍ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጥሪ አቀረቡ። ዋና ጸሐፊው ጥሪውን ያቀረቡት የጸጥታው ጥበቃ ምክር ቤት ዛሬ ተሰብስቦ ለሰላሳ ቀናት በታወጀውና ተግባራዊ ባልሆነው የተኩስ አቁም ስምምነት ላይ ውይይት ከማድረጉ አስቀድሞ ነው። የተኩስ አቁም ስምምነቱ ተግባራዊ ያለመሆኑ ነገር እንግሊዝና ፈረንሳይ ዝግ ስብሰባ እንዲጠራ ለመጠየቅ መገደዳቸው ታውቋል። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ተራማጅ ይባሉ ለነበሩት ለሟቹ የኤልሳልቫዶር ጳጳስ ኦስካር ሮሜሮ የቅድስና ማዕረግ ሰጡ ጳጳሱ በሀገራቸው ይደርስ የነበረውን ጭቆናና አመጽ በግልጽ ይቃወሙና ያስተምሩም ስለነበር ነው የተገደሉት። ቫቲካን ሹመቱን ይፋ ያደረገው በዛሬው ዕለት ሲሆን እንደ አውሮፓውያን አቆጣጠር በ1977 ዓ.ም የጵጵስና ማዕረግ ያገኙት አባ ሮሜሮ በኤልሳልቫዶር ሰላማዊ ሕዝብ ላይ ይደርስ የነበረውን ግድያ በመቃወማቸው ነው እንደ አውሮፓውያን አቆጣጠር በ1980 መጋቢት ወር ላይ የተገደሉት። በስተ መጨረሻም የሽሪላንካ መንግስት ሀገሪቱ ውስጥ የተነሳው አመጽ እንዳይስፋ ተስፋፋ በሚል ማህበራዊ ድረገጾችን መዝጋቱ ተነገረ። አመፁ አነስተኛ ቁጥር ያላቸው ሙስሊም ማህበረሰብ አባላት ግድያ እየተፈጸመባቸው ሲሆን መንግስቱ የአስቸኳይ ጊዜ አዋጅ ይፋ እንዳደረገም ታውቋል። ለምሽቱ የያዝንላችሁ የጋቢና ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንድሪ ቱገር ደንብ ላይ የጋቢና ታክሲ የምታቆመው አዲስ አበባ ነው። በኢትዮጵያ የኦሮሚያ ክልል እየተከናወኑ ያሉ ተቃውሞዎችን ተከትሎ የኢትዮጵያ የመከላከያ ሚኒስቴር በአስቸኳይ ጊዜ እዙ እየተሰሩ ያሉ የጸጥታ ማስከበር ስራዎችን በዛሬ ዕለት ለጋዜጠኞች አብራርተዋል። ወደ አዲስ አበባ የሚያመሩ መንገዶች ለጉዞ ክፍት መሆናቸውንና ጸጥታው እየተጠበቀ መሆኑን ነው ያብራሩት አቶ ሲራጅ ፈጌሳ የኢትዮጵያ የመከላከያ ሚኒስትር። ሆኖም በምዕራብ ኦሮሚያ ሁለት አብይ መንገዶች ለጉዞ አስተማማኝ ጸጥታ እንደሌላቸው አቶ ሲራጅ ፈጌሳ ተናግረዋል። የጋዜጣዊ መግለጫውን የተከታተለው እስክንድር ፍሬው ዝርዝሩን ይዟል። የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ ለጋዜጠኞች የሰጡት መግለጫ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ የመጀመሪያው ነው። በዋነኛነትም አዋጁ በምን ሁኔታ እየተተገበረ እንደሆነ ነው ያብራሩት ካለፈው የአስቸኳይ ጊዜ አዋጅ አፈጻጸም ጋር በማነጻጸር ጭምር ይሄኛው የአስቸኳይ ጊዜ አዋጅ መተግበር ከጀመረ በኋላም ያለፈውን ዓመት ያህል ባይሆንም በቁጥጥር ስር የዋሉ ሰዎች መኖራቸውን ጠቁመዋል አሁንም ሁከትና ብጥብጡን ለማስቀጠል የሚፈልጉ ከዚህ ተግባራቸው የማይቆጠቡ አካላት ግን አሁንም የህግ የበላይነት መረጋገጥ ስላለበት ህጋዊ አሰራሩ ተጠብቆ በህግ የሚጠየቁ ይሆናል ይሄን ከማድረግ አንጻር አሁንም ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ፣ በየቦታው እነኚህ ግለሰቦች እንደባለፈው ባለፈው በርካታ አድርጎ በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማናቸው በማለትና በመለየት ዋና መሪዎቹን የህግ ተጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራ ያለው። ስለዚህ ከዚህ አንጻር የተጀመሩ ስራዎች አሉ። በህግ ቁጥር ይውላሉ። ህጋዊ አሰራሩን ተጠይቆ ደግሞ በህግ መጠየቅ ያለባቸው በህግ የሚጠየቁ ይሆናሉ። ሚኒስትሩ በዛሬው መግለጫ የደረሱ ጉዳቶችን ያብራሩት አዋጁን በማስፈጸሙ ሂደት የጸጥታ አካላት አጋጠማቸው ባሉት ፈተና ላይ በማተኮር ነበር። የነውጥ ኃይሎች ያሏቸውን ተጠያቂ በማድረግ በተደራጀ የነውጥ አግባብ የጸጥታ አካላትንም ጭምር ወደ መተኗኮስ እነሱ ላይ በተለያየ አግባብ ለምሳሌ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርወረዋል። የፖሊስ አካላት እንዲቆስሉ ከፍተኛ የሆነ ጉዳት እንዲደርስባቸው ማድረግ ችለዋል። አንዳንድ ቦታ ላይ በዱላ በገጀራ፣ በጩቤ በተለያየ መልክ የታገዙ የጸጥታ አካላት ላይ ጥቃት ለመፈጸም ጥረት አድርገዋል። በነገራችን ላይ በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ወይም ደግሞ የጉዳት ላይ ተዳርገዋል። ከዚህ በተጨማሪ እንግዲህ መንገድ ላይ የሚንቀሳቀሱ ተሽከርካሪዎችንም ጭምር የማቃጠል ወደ አራት ተሽከርካሪዎች ከአዋጁ በኋላ ባለው ጊዜ ውስጥ ብቻ አራት ተሽከርካሪዎች ወድመዋል፣ ተቃጥለዋል። በመግለጫው ላይ የተገኙ ጋዜጠኞች ግን አዋጁ ተግባራዊ መሆን ከጀመረ በኋላ ስለተገደሉ ሰላማዊ ሰዎች በጥያቄ አንስተዋል። በጉደር ከተማ በመኖሪያ ቤታቸው ቅጥር ግቢ የተገደሉትን አርሶ አደር ደግፌ ደንደናና ልጃቸውን ጨምሮ በተለይም በተለያዩ የኦሮሚያ አካባቢዎች የሰው ሕይወት መጥፋቱና የቆሰሉ መኖራቸው ሰሞኑን ሲዘገብ ቆይቷል። ሟቾቹን በስም ያልጠቀሰው ጠያቂ አባትና ልጅ ስለሞቱበት የጉደር ክስተትና በሌሎችም አካባቢዎች ስለተፈጠሩ ተመሳሳይ ሁኔታዎች አንስቷል። ሚኒስትሩ ምላሻቸውን የጀመሩትም የጸጥታ ኃይሎች እያጋጠማቸው ያለውን ችግር በመጥቀስ ጭምር ነው ቅድም እንዳልኩት ላይ ላቸው ቦምብ እየተወረወረ እየተፈነከቱ የተለያየ ችግር የሚደረሰባቸው ጭምር በትዕግስት ሆነው ነው እያንዳንዱን ስራ እየፈጸሙ ያሉት። ይሄ በደንብ ልንረዳው የሚገባ ነገር ነው። ከዚህ ውስጥ ጥቂት የሚያጋጥሙ ነገሮች አይኖሩም ብሎ መውሰድ አይቻልም። አንዳንዱ ከአቅም በላይ በሆነ እነሱ ላይ በሚፈጠርባቸው ከአቅም በላይ በሆነ ጫና ሊከሰት ይችላል። ለምሳሌ መሳሪያ የመንጠቅ ተግባር ተፈጽሟል ብዙ ቦታ ላይ አንድ የታጠቀን ኃይል ጠመንጃውን በግድ ስትወስድበት ወይም ደግሞ አንድ የታጠቀን ኃይል ደግሞ ሁለት እጁን ይዘ የተለያየ እርምጃ ልትወስድበት ስትሞክር ምን ሊያደርግ እንደሚችል ሁላችሁም ራሳችሁን እዛ ውስጥ አስቀምጣችሁ ማየት ነው። ስለዚህ እነኚህ ክስተቶች ሊያጋጥሙ ይችላሉ። ባለፈውም ሳስቀምጥ ሙሉ በሙሉ ያለምንም ችግር ያለምንም ግድፈት ሁሉ ነገር 100 የተሟላ አፈጻጸም ይኖራል የሚል ነገር ልንወስድ አንችልም። ሊያጋጥሙ ሚችሉ ነገሮች አሉ። እነኝን የሚያጋጥሙት ነገሮች ግን የጸጥታ አካላት ይህን ኃላፊነት ወስደው ሰላሙን የማረጋገጥና የአስቸኳይ ጊዜ አዋጁን የመተግበር ስራ ባይሰሩ ኖሮ ግን ከዚህ የከፋ ስንት ነገር ሊፈጸም ይችል ነበር የሚለውን ደግሞ መውሰድ ነው። የስንት ሰው ህይወት ሊጠፋ ይችል ነበር፣ ምን ያህል ንብረት ሊወድም ይችል ነበር፣ ምን ሊከሰት ይችል ነበር የሚለውን ደግሞ በተቃራኒው ማየት ጉዳዩን በተገቢው ለመረዳትና የራስንም ግንዛቤ ለማዳበር የሚጠቅም ነው የሚሆነው። ይህም ሆኖ ግን የሚጣሩ ሁኔታዎች ሊኖሩ እንደሚችሉን የጠቆሙት በዚህ ሂደት ውስጥ የሚያጋጥም ነገር ካለ ህጋዊ አግባቡን ተከትሎ የሚጣራና በህግ መጠየቅ ያለበት ስጥታ አካልም ካለ ደግሞ ቀጣይም ከተጠያቂነት የሚሸሽበት ወይም ደግሞ የሚያመልጥበት ሁኔታ አይኖርም ማለት ነው። ሁለቱን አብረን ነው ማየት ያለብን። ስለዚህ እነኚህ ድርጊቶች ተልኮን እየፈጸመ ተልኮን እየተወጣ ባለበት ሂደት ውስጥ የሚያጋጥሙ ነገሮች ካሉ እነኛ ተልኮን ሊወጣ ሲል የወሰዳቸው እርምጃዎች ናቸው። ተመጣጣኝ ናቸው አይደሉም፣ ራሳቸውን ችለው ተጣርቶ መፍትሄ የሚሰጣቸው ናቸው። ባለፈው እንዳስቀመጥኩላችሁ በመጀመሪያ የአስቸኳይ ጊዜ አዋጅ ቢሆን በዚህ አግባብ ትክክለኛ ባልሆነ አግባብ ተፈጽመዋል ያልናቸው ነገሮች እነኛን ተግባራት የፈጸሙት አካላት በህግ እንዲጠየቁ ለህግ እንዲቀርቡ ተደርጓል። አሁን በዚህ መልክ የሚያጋጥም ነገር ካለ ምናጠራው ነው የሚሆነው። የሽግግር መንግስት እንዲቋቋም እየቀረቡ ባሉ ጥሪዎች ላይ ማስተያየት ሰጥተዋል ሚኒስትሩ። ቀደም ብዬ እንዳስቀመጥኩት ይሄ መንግስት በህዝብ የተቋቋመ መንግስት ነው። በህዝብ ምርጫ የተቋቋመ መንግስት ነው፣ ህጋዊ መንግስት ነው። ስለዚህ ይህን ህጋዊ መንግስት ህገወጥ በሆነ መልክ መጥቶ ስልጣን ለመያዝ የሚፈልግ ሰው ካለ በዚህ መልክ ሊያስተናግድ የሚችል መንግስትም ህዝብም የለም። በአሁኑ ሰዓት የመከላከያ ሚኒስትርና የኮማንድ ፖስት ማለትም የማዘዣ እዝ ጽህፈት ቤት ኃላፊ ሲራጅ ፈጌሳ ዛሬ በሰጡት መግለጫ የአስቸኳይ ጊዜ አዋጁን አስመልክቶ ለተነሱ ሌሎች ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን ነው የምናልፈው። በኦሮሚያ ክልል በጅማ ዞን በኦሞንዳ ወረዳ አሰንዳ ቦ በተባለች ቦታ በቄሮዎችና በታጠቁ የመከላከያ ሰራዊት አባላት መካከል በተፈጠረ ግጭት ሰዎች በጥይት ተመተው ሆስፒታል መግባታቸውን ከቄሮ ወጣቶችና ከሆስፒታል ያገኘው መረጃ ይጠቁማል። በጥይት ከተመቱት ውስጥ አወል አባወልና ሙስሊም ኢዝባሁ የተባሉ ወጣቶች የመጀመሪያ እርዳታ ተደርጎላቸው ወደ ጅማ ሆስፒታል ለከፍተኛ ሕክምና መላካቸውን የኦማንዶ ሆስፒታል ዋና ስራ አስፈጻሚ አቶ ኑረዝ ማጋሊ ለአሜሪካ ድምጽ ተናግረዋል። ሰሞኑን የአሜሪካ ድምጽ ያነጋገራቸው የተለያዩ አካባቢ ነዋሪዎች፣ የሟች ቤተሰቦች፣ የሆስፒታል ኃላፊዎችና የከተማ ከንቲባዎች በሰጡን ቃል እስካሁን ስድስት ሰዎች በጸጥታ ኃይሎች መገደላቸውንና የዛሬውን ጨምሮ 28 ሰዎች በጥይት መመታታቸውን ነው የገለጹት። የአሰንዳቦ ና የሾኔቄሮ ተወካይ ስለ ሁኔታው ለአሜሪካ ድምጽ ሲናገሩ እኛ ትግላችን ለዲሞክራሲ ነው፣ ተቃውሟችን ደግሞ በድምጻችንና በእጃችን ነው። የታጠቅ ነው፣ ምንም ነገር የለም ብሏል። እንቅስቃሴ የማቆም አድማው ዛሬ እንደሚጠናቀቅና መንገዶች እንደሚከፈቱ ገልጾ በአጠቃላይ የአስቸኳይ ጊዜ አዋጁንም እንደማይቀበሉት በክልላቸው እንኳን የታጠቀ ኃይል ዱላ የያዘ ሰው ማየት እንደማይፈልጉ ተናግሯል። በሌሎች የዞኑ ከተሞችም ውጥረት እንዳለ ያነጋገርናቸው ነዋሪዎች ገልጸውልናል። ጽዮን ግርማ ዝርዝሩን ይዛለች። በእኛ አካባቢ ያው የተፈጠረው ነገር እንደ መላ ኦሮሚያ ነው። ሶስት ቀን አድማ ነበረ። እንደ አጋጣሚ ሆኖ መኪናዎች አኞ መጥቶ ነበሩ፣ እዛ መንገድ ዝግ ነበረ። ሾኔ የምትባል ከተማ ላይ ከአሰንዳባ አንድ አምስት ስድስት ኪሎ ሜትር ድቆ ማለት ነው። ሶስት ቀን እዛ ቆይተው አሉ እነዚህ መኪናዎች በአሰንዳባው ቄሮ እና በሾኔ ቄሮ ትግብር፣ እነሱን እዛ ጋር ምግብ ምናምን ይላል። እነሱን ምሳ ራት ምናምን እየሰጠን ነበር። ዛሬ እንደ አጋጣሚ ሆኖ እነ መከላከያ መጥቶ መንገዱን ክፈቱ ምናምን አሉት። በዛን እኛ መንገዱን አንከፍትም ምንም ሶስት ቀን አድማ ስላለ እኛ ሶስቱን ደርሰን ከዛ በኋላ አንከፍታለን አድማ ላይ ነን ስንል፣ ከዛም በኋላ መጥቶ ልጆችም ያ ልጆችም መምታት ጀመሩ። ሰውም ከሪከት ላ በኢስናይፐር ምናምን የመጡ ነበሩ። ልጅ ሰው ሶስት ሰው ነው ተጎድ ተመጣ መንገድ ዳር ነበሩ ልጆች ሬትራቱ እንደተተኮሰ እኮ ምናቆ ጦሩ ሜዳ ነው ሚመስሉ ዛሬ ቀንዳበ እንደ ጦሩ ሜዳ ቤት ኑሮ ከነበረ በይች ምናምን ተያይዘ ያሉ እንደውም በጣም በጣም እንትን ነበረ። ሮምሻ እሱ ልጆችን መምታት መቅረብ ቤት በቤት ገብቶ ምናምን ከቤት ውስጥ ያውጡ ህፃን ሳይቀር ወጣት ሳይቀር እናት አባት ምናምን አውጥቶ የደረፉ ነበሩ። ይህ እንደ አስቸኳይ አዋጁ ኦሮሞ ዝን በጣም በቃ አይወክልም አንፈልግም ብለን አስቸኳይ አዋጁ በአሁኑ ሰዓት እሱን ለመቃወም ብለን ነው እንደ መላ ኦሮሚያ ማለት ነው አጭ ቶካ አዋጁ ለኦሮሞ ህዝብ በቃ አያስፈልግም ብለን ነው እኛ ተቃወም ነው። ለሶስት ቀን ነው ታወጀ። ዛሬ ማታ ያስቀልመኝ ነገ መንገዱ ክፍት ነው። ቄሮ አገሪቱ ላይ በሰላም ለመኖር አገሪቷ ሰላሙ ና በቃ እንድትኖር ብሎ ቄሮ ራሱ ሮቱ የተደረገበት ቾኩና ሀያ ሰባት አመት ሙሉ ህዝባችን በጣም ተጨክኗል። ይብቃን። በሰላም በፌዴራሊዝም ንን በዲሞክራሲ በሰላምና በፌዴራሊዝም Asalnya terima beli lepas kali takau mungkin ni teror kerja saya macam ni kat tak ke hilang tu. Suka tin tu macam tu. Pun asalnya kan gabina do eight. Sereng gabina belasangkul, belasangkul, belasangkul. De gabina, de gabina, belasangkul. ተከታተላችሁ ያላችሁት ጋቢና ቪኦኤን ወደሚቀጥለው ዘገባችን ነው። አሁንም የምናልፈው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴለርሰን የኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች የሚያደርጉት ጉብኝት በዲሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና የምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ። ወደ አፍሪካ ከማምራታቸው በፊት ከዋሽንግተን ዲሲ ወጣ ብሎ በሚገኘው የጆርጅ ሜይሰን ዩኒቨርሲቲ ትላንት ቴለርሰን ስለ ጉዟቸው ያደረጉትን ንግግር የተከታተለው ሄኖክስን ማስጌር ዝርዝሩን ይዟል። የትራምፕ አስተዳደር ከፍተኛ ዲፕሎማት ሬክስ ቴለርሰን በአፍሪካ ለመጀመሪያ ጊዜ በሚያደርጉት ጉዞ ኢትዮጵያን፣ ኬንያን፣ ጅቡቲ፣ ቻድና ናይጄሪያን እንደሚጎበኙ የጉዞ መርሃ ግብራቸው ያስረዳል። ስለ አፍሪካ ጉዟቸው ሲናገሩ ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር ትሰራለች ብለዋል። በጸጥታ ጥበቃም እንደዚሁ ትብብር ለማድረግና በስፋት የመልካም አስተዳደር ጉዳዮችን አስመልክቶ ከአፍሪካ የፖለቲካና የንግድ መሪዎች ጋር እንደሚወያዩ ገልጸዋል። ዩናይትድ ስቴትስ የአፍሪቃ ብሩህ የወደፊት ተስፋ ይታያታል። እኛም የተረጋጋችና ለሕዝቦቿ ብልጽግና የምታመጣ አጉር ጉዞ አካል ለመሆን እንሻለን። ንግድና የመዋለ ነዋይ መስፋፋት፣ መልካም አስተዳደር፣ የሰብአዊ መብቶች መከበርና ሽብርና አለመረጋጋትን መዋጋትም መሠረታዊና ቅድሚያ የሚሰጣቸው እሴቶች የሆኑት መንግስታት ዜጎቻቸውን በአግባቡ እንዲያገለግሉ አቅም ለመገንባት ስለሚያስችሉ ነው። የአፍሪካ ሀገሮች በዴሞክራሲ ስርዓት ግንባታ እንዲተጉም ቲለርሰን አሳስበዋል። ዲሞክራሲ በነጻና ፍትሐዊ ምርጫ በሚደረግ የሥልጣን ሽግግር ይረጋገጣል። የማኅበረሰብ ተቋማት እንዲያብቡ ነጻ የመገናኛ ብዙሀን ተጠናክረው ለማኅበረሰቡ መረጃ እንዲሰጡና በአስተዳደሩና በዜጎች መካከል እንደ ድልድይ ሆነው እንዲያገለግሉ መስራት ያሻል። ዩናይትድ ስቴትስ በትምህርት፣ ጤና ሰብአዊ እርዳታን በማቅረብና አጠቃላይ ልማቶችን ለማገዝ የያዘቻቸውን ጥረቶች የዘረዘሩት የውጭ ጉዳይ ሚኒስትር ቴለርሰን ሀገራቸው በኢትዮጵያ፣ ሶማሊያ፣ ደቡብ ሱዳንና በቻድ ሐይቅ አካባቢ ሀገሮች የሚገኙ ህዝቦችን የሚረዳ ተጨማሪ የ533 ሚሊዮን ዶላርስ የሰብአዊ እርዳታን ይፋ አድርገዋል። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ በድረገጽ ላያችሁት እንኳ ማብራራት አያስፈልግም። ላላያችሁት ግን የቀድሞዋን የዩናይትድ ስቴትስ ቀዳማዊ እመቤት ሚሼል ኦባማን ሥዕል በተመስጦ አንድ ሙዚየም ውስጥ እዚህ ዋሽንግተን ዲሲ ስትመለከት የነበረች አዳጊ ሕፃን የብዙዎችን ቀልብ ስባለች፣ የኦባማ ቤተሰብንም ጭምር ቆንጅታይ ዝርዝሩን ይዛለች አሉላ በዚህ ሰሞን በሰፊው የተሰራጨው አንዲት ከአፍ የወደቀች ጥሬ የምታክል የሁለት አመት ገደማ ጥቁር አሜሪካዊት ልጅ ናሽናል ፖርትሬት ጋለሪ በሚባለውና በአሜሪካ ታሪካዊ እድገት ጉዞ በተለያዩ መስኮች የጎሉ ሚናዎች የተጫወቱ ሰዎች ምስሎች ለህዝብ ትዕይንት የቀረቡበትና የሚቀርቡበት የስሚትሶኒያን ቤተመዘክር አካል ነው። ይቺ ትንሽ ልጅ እዚያ የተሰቀለ የአንድ ሰው ግዙፍ ምስል ወደ ላይ አንጋጣ ትመለከታለች። የቀድሞ የዩናይትድ ስቴትስ ቀዳማዊት እመቤት በእጅ የተሳለ ምስል ልጅቱ ፓርከር ኬሪ፣ ዋሽንግተን ዲሲ ነዋሪ የሆኑት እናቷ ጄሲካ ኬሪ ባለፈው ሳምንት ፓርከርን ለጉብኝት ወደ ፎቶ ቤተመዘክሩ ይዘዋት ይሄዳሉ። ያን ሰዓት ነው ይቺ ትንሽ ልጅ ታሪክ የሰራችው። የመጀመሪያው የአሜሪካ ጥቁር ፕሬዝደንት ባራክ ኦባማ ባለቤት ሚሼል ኦባማ በእጅ የተሳለ ምስል ነው አንጋጣ ወደ ላይ የምትመለከተው ልጅቱ። ለውድድር ከቀረቡት ብዙዎች መካከል በተመረጡ ጥቁር አሜሪካዊት ሰዓሊ የተሳለው ግዙፉ የሚሼል ኦባማ ምስል የባለቤታቸውም፣ እንዲሁም በቅርብ ጊዜ ተመርቆ ለሕዝብ እይታ ተከፍቷል። እናም አሉላ ነገ የአውሮፓውያኑ መጋቢት ስምንት አመታዊ ዓለም አቀፍ የሴቶች ቀን እንደመሆኑ ዛሬ በዋዜማው ለአሜሪካና ህዝቧ መርጫዋለሁ። በህዝብ ከፍ ያለ ተወዳጅነት ያላቸው ሚሸል ኦባማ ምስል ወትሮም የሚያዘወትሩት እጅጌ የለሽ ከላይ ጠበቅ ከወገብ በታች ሰፋ ብሎ በነጭ መደብ ላይ ቀይ ጥቁርና ቡናማ ምስሎች ያሉት ቀሚስ ለብሰው አንድ ክንዳቸውን ጉልበታቸው ላይ በአንድ እጃቸው አገጫቸውን ደገፍ ብለው ጸጉራቸው ዠቅ ብሎ ትከሻቸው ላይ ወርዶ ሲመለከቱ ይስተዋላሉ። ዘመኑ ፎቶ አንሺ ፍለጋ መሯሯጥ የቀረበት ቅጽበታዊ ነገሮችን በእጅ ስልክ ካሜራ ለቀም ማድረግ የሚቻልበት በመሆኑ ይህቺ ትንሽ ልጅ ፓርከር ድምቅ ቀይ ካፖርቷን ለብሳ ከስዕሉ ግርጌ ቆማ ለረጅም ጊዜ ተመስጣ ታስተውላቸዋለች። ሚሼል ስዕላቸውን መርቀው የከፈቱ እለት በስሜት የተናገሩትን መልእክት አንዳች መልአክ ለልጅ በሚገባ ቋንቋ ላንቺ ነበር እኮ እንዲህ አሉት ብሎ በጆሮዋ ሹክ ያላት ይመስላል። ምስላቸው በታላቁ ተቋም ከቀደሙ ስመጥሮች ጎን በመሰቀሉ በስሜት እንደተዋጡ ቀዳማዊት እመቤት ሚሼል ኦባማ እንዲህ ሲሉ ነበር የገለጹት። Who came before me in this journey? Uh, the folks who built the foundation upon which I stand. Uh, as you may have guessed, I don't think there is anybody in my family who has ever had a portrait done, let alone a portrait that will be hanging in the National Gallery, at least as far as I know, Mom. Um, ይህን አሁን እኔ የቆምኩበትን ታላቅ ተቋም መሰረቱን የገነቡትን ላመሰግን እወዳለሁ። ምክንያቱም እናንተም እንደምትገምቱት ከእኔ ቤተሰብ ውስጥ እንደዚህ የተሰቀለ ምስል ይቅርና ምስል የሚባል የተሳለለት ሰው እስከማውቀው ድረስ የለም። ልክ ነኝ አይደል፣ እማማ ብለው እዚያው በምረቃው ላይ የነበሩትን እናታቸውን ሜሪያን ሮቢንሰንን ጠየቁ። አያቶቻቸውንም አነሱ። ሚሼል ኦባማ እንደነሱ ታታሪ ሰራተኞች ወንዶችና ሴቶች ቸው ለብዙ ቦታ ሊያደርስ የሚገባ ሆኖ ሳለ በቆዳቸው ቀለም ምክንያት ብቻ ያልደረሱ አሉ ካሉ በኋላ ለዚህ ለመብቃቴ ምክንያት የሆኑኝ ያነጹኝ፣ ብለው እናታቸውን ሜሪያንን እና አሁን በህይወት የሌሉትን አባታቸውን ፍሬጀር ሮቢንሰንን አንስተዋል። ቀጥለው ያሉት ነበር ትንሽቱ ፓርከር ከሪ ልብ በሆነ ምትሃታዊ ቋንቋ የገባ የሚመስለው But most of all, I am so incredibly grateful to all of the people who came before me in this journey, uh, the folks who built the foundation upon which I stand. Uh, as you may have guessed, I don't think there is anybody in my family who has ever had a portrait done, let alone a portrait that will be hanging in the National Gallery, at least as far as I know, Mom. ሴት ልጆችን ጥቁር ሴቶች ልጆችን እያሰብኳቸው ነው። ወደፊት ወደዚህ ቦታ ሲመጡ በዚህ ታላቅ ተቋም እነሱን የምትመስል ሴት ምስል ተሰቅሎ ያያሉ። እነሱ ላይ ምን አይነት አንድምታ እንደሚኖረው አውቃለሁ፣ እኔም እንደ እነሱ ነበርኩና እናም ያቺ ቅንጣት የምታክል ልጅ ፓርከር ትኩር ብላ የሚሼልን ምስል ስትመለከት እናቷ ጄሲካ አንድ ፎቶ ብቻ ሊያነሷት ቆመው ነበር አኳኋኗ ገርሟቸው ሁኔታዋን ያስተውላሉ። ያን ሰዓት ነው ከሰሜን ካሮላይና ከቤተሰቡ ጋር ለጉብኝት የመጣው ይህን ብሔራዊ የታላላቆች ምስል ቤተ መዘክር ሲጎበኝ የነበረ የ37 ዓመቱ ቤን ሃይንስ ስልኩን ወጣ አድርጎ ፓርከር አይኖቿን ተክላ በግርምት ሚሼልን ስትመለከት በካሜራው ቀብ ያደረጋት። ፎቶውን ፌስቡክ ላይ ይለቀዋል። በዚያ ነው ህፃን ፓርከር ከመቅጽበት ታዋቂ የሆነችው። ያንም ፎቶዋን ያዩ ብዙዎች ደስታቸውን ገለጹ፣ በፈንታቸውም ሲያሰራጩት ቆይተዋል። ብዙዎች ታዲያ ሚሸል በንግግራቸው እንዳሉት እንደ ፓርከር ያሉ ሴቶች ልጆች እኔም እንደ ሚሸል መሆን እችላለሁ ብለው ይበረታቱበታል ብለው ተደስተዋል። የአካባቢያችን ነዋሪ የሆነችውና ለጥቁር አሜሪካውያን የኮንግረስ አባላት ማህበር በጎ አድራጎት ተቋም ኮንግረሽናል ብላክ ኮከስ ፋውንዴሽን የምርምር ምክትል ፕሬዚደንት የሆነችው ዶክተር መና አክሊሉ ደምሴም ታሪካዊነት እና ተምሳሌታዊነት እንዳለው ትናገራለች። አቶ የደረሰን ዜና አለ። እሱን እናቀርብላችሁና እንሰናበታለን። የኢህአዴግ ስራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ ለማድረግ የፊታችን እሁድ መጋቢት 2 2010 ዓ ም ቀጠሮ ይዟል። የኢህአዴግ ጽህፈት ቤት ኃላፊውን አቶ ሽፈራው ሽጉጤን የጠቀሰው የአፍሪካ ኒውስ የሚባል የመላ አፍሪካ ዜና አውታር ባሰራጨው ዘገባ የገዢው ግንባር አራት አባል ድርጅቶች ያካሄዷቸውን የተናጠል ስብሰባዎችና ግምገማ ውጤቶችን በዚሁ የእሁድ ስብሰባቸው ወቅት በጋራ እንደሚመካከሩበት አመልክቷል። ከሥራ አስፈጻሚ ኮሚቴው ስብሰባ በኋላ እንደሚካሄድ የተነገረው ከእያንዳንዱ አባል ድርጅት አርባ አምስት ተጠሪዎች የሚወከሉበት ባለ አንድ መቶ ሰማኒያ አባል ምክር ቤት የሚመርጠው የግንባሩ ሊቀመንበር ለፓርላማው ቀርቦ የሀገሪቱ ጠቅላይ ሚኒስትር እንደሚሆንም ገልጿል። ለመጪ ለውጦች መንገድ ለመጥረግ በሚል ስልጣናቸውን በፈቃዳቸው መልቀቃቸውን በቅርቡ ያሳወቁት የግንባሩ የወቅቱ ሊቀመንበርና የአባል ድርጅቱ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ግንባር ደኢህዴግ መሪ አቶ ኃይለማርያም ደሳለኝ አዲሱ ጠቅላይ ሚኒስትር እስኪታወቅ እና ስልጣኑን እስኪረከብ ድረስ ኃላፊነታቸውን እያከናወኑ እንደሚቆዩም ታውቋል። አፍሪካኑስ በአሰራጨው ዘገባ እገሌ ብሎ ስም አይጥራ እንጂ መጪው ጠቅላይ ሚኒስትር ኦሮሞ ሊሆኑ ይችላሉ የሚል ጭምጭምታ በሰፊው እንደሚናፈስ ጠቁሟል። እንግዲህ ይህንን ዜና ለእናንተ እናድርስ ብለን ነው። የጋቢና ዝግጅታችን በዚህ ወደ መጠናቀቁ ደርሷል።

እንግዲህ የዛሬ ጋቢና ዝግጅታችን በዚሁ ተጠናቋል። ሄኖክ አዎ አስተያየቶቻችሁን ሁልጊዜም ቢሆን እንቀበላለን። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን በትዊተር እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሶ ስናስተናግዳቸው ያመሸ ነውን የመስታወት አራጋው ና ሄኖክ ሰማ ጊዜርነን ዝግጅታችንን በቴክኒክ ያቀነባበረው ታላቁ ሞክቢል ሞቅ ቢል ያበሮ ነው። እናመሰግናለን፣ እናመሰግናለን። እንግዲህ ነገ ብንገናኝ መልካም ምሽት። Addio, saga le Americati.